የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡ በመጋቢት 10 2011 ዓም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። መያድ በአባሎቹ ላይ ህገ ወጥ ስርዓት እየተካሄደ እንደሆነ ገለጸ። አባል በፖለቲካ ጉዳይ ሳይሆን የታሰሩት በአካባቢው ፍትህ ያለመኖሩን የሚያሳይ ና እንደ ማንኛውም ህዝብ ሌሎችም ህዝቦች ላይ የሚደርሰው ችግር ነው እየደረሰባቸው ያለው ና ፖለቲካን ትኩረት አድርገው ያደረሱት ነው ማለት ብለን መደምደም አንችልም። ፓርቲው በዛሬው ዕለት በአዲስ አበባ መግለጫ ሰጥቷል። መግለጫውን የተመለከተ ዘገባ ይዘን እንመለሳለን። በሌላ በኩል የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓ ም በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸው የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታውቋል። በዚህ ጉዳይ ላይ አስተያየት ይቀናል። በጣም ደስ የሚል ዜና ነው በእውነቱ ያው፣ እኛ ህዝብ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘን ማልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ። የዩኒቨርስቲ ተማሪዎች ደርሰናል፣ አቅመ ደካሞች ደርሰናል፣ ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት ያንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። ነገር ግን የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይህንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። የዚህንና የሌሎችም ዘገባዎችን ዝርዝር ከዜና በኋላ ይዘን እንመለሳለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዓለም አቀፍ ዜናዎችን ይዤ በድጋሚ ተመልሼ መጥቻለሁ። ኒውዚላንድ ክራይስት ቸርች ከተማ ሁለት መስጊዶች ባለፈው አርብ በደረሰው ጥቃት የተገደሉ ሰዎችን ማንነት ለመለየት ፖሊሶች ከሟቾች ቤተሰቦች ጋር እየሰሩ ነው። በሌላ በኩል በጥቃቱ ሕይወታቸው ያለፈ ሰዎች ቀብር በዛሬው እለት ተከናውኗል። የኒውዚላንድ ፖሊስ ኮሚሽነር ማይክ ቡሽ በሰጡት ቃል የጥቃቱን ሰለባዎች ከሚወዷቸው ቤተሰቦቻቸው ጋር ማገናኘት ቅድሚያ የምንሰጠው ተግባር ነው፣ ያ በጥሩ ሁኔታ እየተፈጸመ ነው ብለዋል። እስከ ትላንት ድረስ የሀያ አንዱ ሰለባዎች ማንነት ለይተን ለቤተሰቦቻቸው አስረክበናል ብለዋል። የሁለቱ የጥቃት ሰለባዎች የቀብር ስነ ስርአት ዛሬ ተፈጽሟል። የተባበሩት መንግስታት ድርጅት የሸመገለው የሰላም ስምምነት የተፈረመ ቢሆንም የየመን ሁቶች ትልቁን ወደብ ሁዴዳን ፈጽሞ አይለቁም ሲሉ አንድ አማጽያን መሪ ተናገሩ። መሐመድ አልሁቲ ለአሶሺየትድ ፕሬስ በሰጡት ቃል በሳውዲ የሚደገፈው የየመን መንግስት ወደቡን በጉልበት ሊወስዱ አልቻሉም፣ በማታለልም አያገኙትም ማለታቸውም ተጠቅሷል። አያይዘውም የአማጽያኑ መሪ ተዋጊዎችን ወደ ሌላ ቦታ በማዛወር በቀረበው ደንብ እንስማማለን። እነሱ በሚናገሩት መልኩ ማስወጣት ግን የማይሆን ነውም ብለዋል። አልሁት የተናገሩት በአማጽያኑና በመንግስት በኩል ተዋጊዎቻቸውን ከሁዴዳና ከሌሎች ሁለት ትናንሽ ወደቦች ለማስወጣት ባለፈው ታህሳስ ስለተደረሰው የተኩስ አቁም ስምምነት ሲሆን ሁዴዳ ከተማን ማን እንደሚቆጣጠራት ግልጽ ባለ መልኩ የተቀመጠ ነገር የለም። ሁለቱም ወገኖች ተኩስ አቁሙ ውሉን በመጣስና ሰራዊት ማስወጣቱን በሂደት በማጉላላት ይወነጃጀላሉ። ለዩናይትድ ስቴትስ የየመን ልዑክ ማርቲን ግሬቭስ በበኩላቸው ትላንት በሰጡት ቃል ተዋጊዎቹን የማስወጣቱ ሂደት ጠንከር ባለ ሁኔታ እየተራመደ ነው ብለዋል። ስለ ዝርዝሩ ግን ያብራሩት ነገር የለም። በበርካታ ዓመታት በደቡብ አፍሪካ ውስጥ ከደረሱ እጅግ አውዳሚ የውቅያኖስ ማዕበሎች አንዱ በሆነው ብዙ መቶ ዜጎች የሞቱበት የሞዛምቢኩ አደጋ ዛሬ የሶስት ቀን ብሔራዊ ሐዘን ተጀምሯል። በሰዓት አንድ መቶ ሰባ ኪሎ ሜትር ፍጥነት የተወነጨፈው ማዕበል ባለፈው ሳምንት ሐሙስ መጀመሪያ የሞዛምቢኳን የወደብ ከተማ ቢራ ከዛም ደግሞ ዚምባብዌንና ማላዊን አዳርሷቸዋል። የአየር ሁኔታ ተንባዮች ከባድ ዝናብ እስከ ነገ ሐሙስ ድረስ እንደሚቀጥል፣ ጎርፉም እየጨመረ እንደሆነ ገልጸዋል። የረዴት ድርጅቶች ለተጠቂዎቹ አጣዳፊ ድራታ ለማድረስ እየሞከሩ ነው። የሞዛምቢክ ፕሬዝዳንት ፊሊፒ ኒዮስ ትናንት ትላንት ባወጡት መግለጫ በማዕበሉ ከሁለት መቶ የሚበልጡ ሰዎች መገደላቸውንና ለፍለጋ የተሰማሩ ሰራተኞች አሁንም አስክሬኖችን እያገኙ መሆናቸውን አመልክተዋል። የሞቱት ሰዎች ቁጥር ከአንድ ሺህ አይበልጥም ብለው እንደሚሰጉም ፕሬዚዳንቱ ገልጸዋል። አድማጮች ለሰዓቱ የያዝ ናቸው። አጠር አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር ጋቢና ቪኦኤ ሌስ የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የመላው ኢትዮጵያ አንድነት ድርጅት መኢአድ በደቡብ ኢትዮጵያ በአያሌ አባሎቹና ሌሎች ዜጎች ላይ ሕገ ወጥ ስርዓትና እንግልት እየተፈጸመባቸው እንደሆነ አስታወቀ። በኢትዮጵያ ሰብዓዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ያደረገው ምርመራም ተመሳሳይ ችግር እንዳለው አመልክቷል። መለስካቸው አምሃ ዝርዝሩን ይዟል። ፓርቲው በቅርቡ ይፋ ባደረገው መግለጫው በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት በጎፋ ዞን በዛላ ወረዳ በሚገኙ የመያድ አባላት ላይ የዞንና የወረዳ አመራሮች በሚያደርሱባቸው የሰብአዊ መብት ረገጣ፣ ግድያ፣ ድብደባና እስራት ምክንያት በከፍተኛ ችግር ውስጥ ይገኛሉ ብለዋል። መያድ በዚህ መግለጫው በተለይ በጎፋ ዞን በዛላ ወረዳ በአባሎቹ ላይ ተፈጽመዋል ባለው ሕገወጥ እርምጃዎች ቢያተኩርም በወላይታና በቴፒ ከተማም ተመሳሳይ ችግሮች እንዳሉ ይናገራል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በተለይ ለቪኦኤ በሰጡት ቃለ ምልልስ ተጨማሪ ማብራሪያዎችን አካፍለዋል። አባሎቻችን ታስረዋል ለምትሉት እና እነዚህ ሰባ የሚሆኑ ሰዎች በሙሉ የእናንተ አባሎች ናቸው? አሁን በእስር ላይ የሚገኙት ሰባዎቹ የእኛ አባላት ናቸው እና ይሄ እስር የተፈጸመባቸው በእናንተ አስተያየት አባሎቻችሁ ስለሆኑ ነው ወይስ በሌላ ምክንያት ነው? እንደ ማንኛውም ዜጋ ፍትህ ያጡ ናቸው። አባል በፖለቲካ ጉዳይ ሳይሆን የታሰሩት በአካባቢው ፍትህ ያለመኖሩን የሚያሳይ እና እንደ ማንኛውም ህዝብ ሌሎችም ህዝቦች ላይ የሚደርሰው ችግር ነው እየደረሰባቸው ያለው እና ፖለቲካን ትኩረት አድርገው ያደረሱት ነው ማለት ብለን መደምደም አንችልም። ግን እዚህ ከደረሰኝ አንዳንድ መረጃ እንደሚያመለክቱ ከሆነ እነዚህ ሰዎች በአንዳንድ ባለስልጣናት እንደሚባለው ከሆነ በነፍስ ግድያም ጭምር የሚፈለጉ ሰዎች እንደሆኑ ነው የሚናገረው በዚህ ጉዳይ። ይሄም ተጣርቶ የተመሰረተባቸው ክስ የለም፣ የቀረበባቸውን ማስረጃ የለም። ተለይተው በአጠቃላይ በጅምላ ከታፈሱ በኋላ ሌሎቹን ወዴት እንደደረሱ እያጣራን ያለ ነው። ገና አላ አልደረስንበትም። በተጨባጭ ያገኘ ናቸው ግን ሰባ ሰዎች በአንድ ማረሚያ ቤት ያሉ በአንድ ወረዳ ላይ ሳውላ ማረሚያ ቤት የሚገኙ ናቸው። እነዚህ ወረዳው ዛላ የሚባል ነው የተያዙበት። ከዚያ ተይዘው ሳውላ ማረሚያ ቤት በአንድ ወረዳ ዳኛ የፍርድ ቤት ዳኛ ትዕዛዝ ተቀምጠዋል። ጊዜ ቀጠሮም የለም፣ ክስም የለም፣ የተመሰረተባቸው ክስ የለም። በነብስ ግድያ ይሁን በምን ይሁን ምንም አይነት የተመሰረተ ክስ የለም። ደረቅ ወንጀል የሰራ ካለና ወንጀለኛ ነው ተብሎ ማስረጃ ከቀረበበት ማንኛውም አካል ቢሆን ከህግ በላይ አይደለም ለሕግ መቅረብ እንዳለበት እናምናለን። አቀራረባቸው ግን የፍትህ ስርዓትን የተከተለ አይደለም። በጅምላ ወስዶ ከስድስት ወር በላይ ያለምንም ክስና ያለምንም ፍትህ አንድን ዜጋ ማንገላታት ኢሰብአዊ ነው የሚል ነው ያለን አቋምኛ በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት መያድ በግፍ ታስረውብኛል ከሚላቸው ሰባ አባሎቹ መካከል የመረመረው የ57ቱን አመልካቾች ወይንም አብዮት ባያዎች እንደሆነ በጥሮር መጨረሻ ሳምንት ላይ ለተወሰኑ የክልሉ መንግስት መስሪያ ቤቶችና ለአቤቱታ አቅራቢዎች ይፋ ባደረገው ውሳኔ አሳውቋል። ቅርንጫፍ ጽፈት ቤቱ የአቤት ባዮቹን አመራን ማመልከቻ መሠረት በማድረግ የጎፋ ዞን ዛላ ወረዳ ፖሊስ ጽፈት ቤትን፣ የጎፋ ዞን ዛላ ወረዳ ፍርድ ቤትንና የጎፋ ዞን ሳውላ ከተማ ማረሚያ ተቋምን ማስረጃዎች መመርመሩን በዝርዝር ያስረዳል። በዚሁም መሠረት ውሳኔ ሰጥቷል። ምክረ ሐሳብም ለግሷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት ውሳኔ መሠረትም የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በጎፋ ዞን ፍትሕ መምሪያ አልተከበረም። ይህ ብቻ ሳይሆን የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በወረዳው ፍርድ ቤትና በሳውላ ማረሚያ ቤት እንደተጣሰ በውሳኔው አመልክቷል። ቅርንጫፍ ጽሕፈት ቤቱ ከውሳኔው በማስከተል ምክረ ሐሳቦችን ሰንዝሯል። ከእነዚህም መካከል የጎፋ ዞን ከፍተኛ ፍርድ ቤት የተጠርጣሪዎችን የተፋጠነ ፍትሕ ማግኘት መብት የሚያጣበብ ውሳኔ በመስጠት ተጠርጣሪዎቹ ከሶስት ወር በላይ ክስ ሳይመሰረትባቸው በእስር እንዲቆዩ ባደረገው በዛላ ወረዳ ፍርድ ቤት ላይ አስፈላጊውን ማጣራት በማድረግ የእርምት እርምጃ እንዲወስድ እናሳስባለን ይላል። ከዚያ ከፍ ብሎም የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግሥት ጠቅላይ አቃቢ ሕግ የአቤት ቢያዎቹ የተፋጠነ ፍትሕ የማግኘት መብት እንዳይከበር በተለይም የፖሊስ የምርመራ መዝገብ ከተጠናቀቀ በኋላ በተጠርጣሪዎቹ ላይ በሕጉ በተጠቀሰው የጊዜ ገደብ መሠረት ክስ ሳይከፍት በቀረው እና በዚህ ምክንያት የተጠርጣሪዎችን የተፋጠነ ፍትሕ የማግኘት መብት እንዲጣስ ምክንያት በሆነው የጎፋ ዞን ፍትሕ መምሪያ ላይ ተገቢውን ማጣራት በማድረግ አስፈላጊውን የእርምት እርምጃ እንዲወስድ እናሳስባለን ብሏል። የቅርንጫፍ ጽሕፈት ቤቱ ከዚህ ምክር ሐሳብ በኋላም መብታቸው የተገፈፈው ዜጎች ዛሬም ምንም አይነት ክስ ሳይመሰረትባቸው በእስር ቤት እንደሚገኙ የማያድ ምክትል ፕሬዚዳንት አቶ ሙንጌታ አበበ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ብሔራዊ ክልላዊ መንግስት ሐምሌ ሀያ ስምንቱ ቀን ሁለት ሺ አስር አመተ ምህረት በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም አንድ መቶ ሚሊዮን ብር መመደቡን አስታውቋል። የክልሉ አደጋ መከላከል ኃላፊ በተለይ ለአሜሪካ ድምፅ እንዳስታወቁት ሄጎ በተባሉ ወጣቶች አደረጃጀት አማካኝነት ከአራት ሺ በላይ ግለሰቦች የተለያዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገን የወደሙ የንግድ ተቋማትን መልሶ ለማቋቋም ይውላል ተብሏል። ሐምሌ 28 ቀን ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑንም አስታውቋል። አዲስ ቸኮል ተጨማሪ ሪፖርት አድርሶናል። የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት ሐምሌ 28 ቀን የቀድሞ የሶማሌ ክልል አስተዳደር ባደራጃቸው ሄጎዎች ጥቃት የደረሰባቸውን የክልሉ ሶማሌ ያልሆኑ ነዋሪዎች መልሶ ለማቋቋም መቶ ሚሊዮን ብር መድቧል ብለዋል። በሐምሌ 28 ምክንያት ዋና ዋና ከተሞቹ ተከስቶ የነበረው ችግር የተጎዱትን ወገኖች እንደገና በይታቸው ተደግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያረግ ናቸው ከሶማሊያ ብሔር ውጭ የነበሩ ሰዎች ናቸው። መጀመሪያው ወደ ወደ በየ ቦታቸው እንዲመለስ ትንሽ ማለት ለትራንስፖርት ለምን መሆን ከፍለናል። አሁን በዚህ ሳምንት ውስጥ ደግሞ የምናከፋፍልላቸው ትንሽ የቤት ገናና የቢዝነስ ለመቋቋም የሚያስችላቸው ትንሽ በጀት ስለመደበን ያሁን በዚህ ሳምንት ውስጥ ነው። በአደጋ መከላከል በኩል የሚከፈል አለ። ምን ያህል መደበላችሁላቸው ለዚህ? በመቶ ሚሊዮን አራት ሺህ አንድ መቶ አካባቢ ናቸው እና በዚህ ሳምንት ነው የሚከፋፈለው። አዎ፣ በዚህ ሳምንት በአቶ ሙስጠፋ ማህመድ ኡመር የሚመራው የሶማሌ ክልል አዲስ አስተዳደር ስልጣን ከያዘ በኋላ ሶማሌ ያልሆኑ የክልሉ ነዋሪዎች ለመደገፍ ልዩ ልዩ ስራዎች ሲሰሩ እንደነበር የፕሬዚዳንቱ አማካሪ ዶክተር ታጅዱድን ለቪዮ አስታውቀው ነበር። ይሁንና ድጋፉ መሰረታዊ ፍላጎቶችን ከማቅረብ ብዙም የዘለለ አልነበረም። በሐምሌ 28ቱ ጥቃት ከደረሰው ሞት፣ አካል ጉዳት፣ አስገድዶ መድፈር ባሻገር ሶማሌ ባልሆኑ የክልሉ ነዋሪዎች ሪፖርት የተደረገው የንብረት ውድመት መጠን ከ600 ሚሊዮን ብር በላይ ነው። መንግስት ባካሄደው ጥናት ደግሞ 430 ሚሊዮን ብር የሚገመት ንብረት መውደሙን የፌዴራል አቃቤ ጋ አስታውቆ ነበር። በሐምሌ ሀያ ስምንቱ ጥቃት ጉዳት የደረሰባቸው ነዋሪዎችን ለማቋቋም የተመሰረተው ለሶማሌ ክልል ተጎጂዎች የእርዳታ አስተባባሪ ኮሚቴ አባል የሆኑት የጂጂጋ ዩኒቨርሲቲ መምህሩ አቶ ዘላለም የኔነህ የሶማሌ ክልል መንግስት በወሰደው እርምጃ መደሰታቸውን አስታውቀዋል። በጣም ደስ የሚል ዜና ነው። በእውነቱ ያው እኛ እዛ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘንም አልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ ዩኒቨርሲቲ ተማሪዎች ይደርሰናል፣ አቅመ ደካሞች ይደርሰናል፣ ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት ያንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። ነገር ግን የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይህንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። ሌላው ደግሞ አሁን ላይ በሀገራችን ያለው ነባራዊ ሁኔታ ምንድን ነው? ብዙ ቦታዎች ላይ መፈናቀሎች አሉ። ብዙ ቦታዎች ላይ በጣም በቃ በታሪካችን በቅርብ ታሪካችን በተለይ ያላየነውም ያልሰማ ነው። መጥፎ መጥፎ ድርጊቶች እንሰማለን እና ይሄ ነገር እንዴት ሊቀረት ይችላል? ይሄ ነገር እንዴት ነው ሊቀለበስ የሚችለው? የሚለውን ነገር በምናይበት ጊዜ መንግስት፣ በተለይ አካባቢው ላይ ያለው የመንግስት መዋቅር በቁርጠኝነት ከመከላከል አልፎ የተደረገን ነገር ደግሞ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰቡ ጋር በመመካከል እንደዚህ አይነት ፈር ቀዳጅ የሆነ በሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል። በሀገር በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው የማስበው። ሐምሌ 28 ቀን 2010 ዓም በሶማሌ ክልል የቀድሞ ፕሬዚዳንት አብዲ ማህመድ ኡመር ወይም አብዲ ሌ ከስልጣን እንዲወርድ መጠየቁን ተከትሎ በክልሉ የተደራጁ ሄጎ የተባሉ ስብስቦች በርካቶችን መግደላቸው፣ በቁም ማቃጠላቸው፣ አብያተ ክርስቲያናትን ማውደማቸው፣ በርካታ ንብረቶችን መዘረፋቸውና ማውደማቸው እንዲሁም በሴቶች ላይ ግዳጅ ወሲብ መፈጸማቸውን በመጥቀስ ይህንኑ አስተባብረዋል ባላቸው ላይ የፌዴራል ዐቃቤ ሕግ ክስ በመሰረቱ ይታወሳል። ለአሜሪካ ድምጽ ራዲዮ አዲስ ቸኮለኝ ድሬዳዋ። አዲስን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ነቀምቴ ነው የሚወስደን በነቀምቴ ከተማ በአነስተኛና ጥቃቅን ማህበር ተደራጅተው ጥር በድንጋይ ለማምረት ላይ የተሰማሩ ወጣቶች የከተማ አስተዳደሩ ምርታችንን አልቀበልም አለ ሲሉ ቅሬታ እያቀረቡ ይገኛሉ። ቪዮ ያነጋገራቸው ሶስት ወጣቶች ምርታቸው ለአንድ ዓመት ገደማ የሚቀበላቸው መስሪያ ቤት በማጣታቸው ምክንያት አምርተው ለችግር መዳረጋቸውን ተናግረዋል። ጥርብ ድንጋይ በሚያመርቱበት ቦታ ደህንነታቸው የተጠበቀ ባለመሆኑም ባለፈው አንድ አመት ብቻ ሶስት የስራ ጓደኞቻቸውን በሞት እንዳጡም ተናግረዋል። የከተማ አስተዳደሩ የወጣቶቹ ቅሬታ ትክክል መሆኑን ገልጾ በዚህ በመጋቢት ወሩ ውስጥ ምርታቸውን መረከብ እንደሚጀምርና የሚያመርቱበትንም ቦታ ደህንነት ለማረጋገጥ እንደሚሰራ ገልጿል። ናኮር መልካ ነው ከነቀምቴ በተከታዩ ዘገባ ያደረሰን። ጣባ ፈይሳ ካባ ቻይና በሚባል ስፍራ ላይ ከሌሎች 12 ጓደኞቹ ጋር የጥርብ ድንጋይ ማምረት ስራ ላይ በአነስተኛ እና ጥቃቅን ማህበር ተደራጅቶ መስራት ከጀመረ አንድ ዓመት እንዳለፈው ይናገራል። እርሱን ጨምሮ ጓደኞቹ የኮሌጅ እና ዩኒቨርሲቲ ምሩቅ መሆናቸውን ገልጾ የስራ እድል ሲፈጠርላቸው ደስተኛ እንደነበሩ ይናገራል። በስራው ሂደት ግን የተፈጠረው አሳዛኝ ክስተት ተስፋ እንዳስቆረጠው እንዲህ ያብራራል። በዚህኛው ሰባተኛ ወር አንድ ወጣት ነው ተጎዳ፣ ህይወቱን ያወጣ ማለት ነው። ከማህበራችን ውስጥ ድንጋይ እያወጣ ያለ ድንጋይ ተደርምሶ ቦታውን አለመጸዳት ካተነሳ ከተነሳ ማለት ነው ችግሩ ላይ አሁንም ተደገመ ማለት ነው። አሁን ባለፈው ቀን ማለት ነው፣ ቅዳሜ አንድ ወጣት ተጎዳ

ተደርምሶ እና አሁን ይሄ መፍተው ምንድን ነው? ወይ ስራው ይቁ ወይ እኛ ደግሞ ተጠቃሚ እንድነው ወጣቶች ደግሞ ጥቅሙ ጉዳቱ ነው በዛብን። የማምረቻ ቦታው ለስራ ምቹ ካለመሆኑ በተፈጠረው የሰው ሕይወት መጥፋት በተጨማሪ የከተማው ስራ እድል ፈጠራና ከተማ ምግብ ዋስትና ጽሕፈት ቤት በገባላቸው ቃል መሰረት ምርታቸውን አለመረከቡ እሱን ጨምሮ በ12 ማህበራት የተደራጁ 370 የሚሆኑ ወጣቶችን ለከፋ ችግር እንዳጋለጣቸው ገልጿል። ምርታችን አሁን በብዛቱ 3 ሚሊዮን 500 ሺህ ከዛ በላይ ነው የሚሆነው። ሌላው ድንጋው ከርቪስቶን የሚባለው 100 ሺህ በላይ ነው። አዘጋጅተ ያለ ነው። እስካሁን አንድም ኮብል እና ከርቪስቶን የተነሳለም የተሸጠም የለውም። ምንድን ነው ምክንያቱ? ለምንድን ነው እስካሁን ከተማ አስተዳደሩ ከእናንተ ያልተቀበለው? ምንድን ነው ችግሩ ብለን እዚህ ክሱን ለመጠየቅ መጠ ነው እዚህ ያለ ነው። እስከ ዛሬ ምንም ያገኘንም ጋቢም የለም ምን ማፍተው ምን ይሁን ብለን እዚህ መጣ። ወጣት አለሚት ወርዶፋ ራሳችንን ለመቻል ተስፋ ሰንቀን ተደራጅተን ለመስራት ጥረት ብናደርግም ተገቢው ትኩረት ስላልተሰጠን መንግስት ሊያየን ይገባል ትላለች። ኦጄኔ ሊቂን ሰተው ኦፊ በብድርም ሆነ ራሳችንን ችለን ሰርት ተን አንድ ቦታ ሰብስበን ስንጠብቃቸው ዞሮ ያየን የለም። መጥተን ስናመለክት ደግሞ በጥሩ ፊት እንኳ የሚያስተናግደን አካል አላገኘንም። ቤተሰብ እናስተዳድራለን፣ ኪራይ እንከፍላለን። ለእኛ የሚያስብ ሰው ቢኖር ስራው ቆንጆ ነበር፣ ግን የሚረከበን አካል አልተገኘም። ወጣት ዘሬውን አመንቴ የከተማ አስተዳደሩ እኛን እንድናምርት ቢያበረታታም የጥርብ ድንጋይ መንገድ የሚገነቡት ማህበራት ከሌላ ከተማ ምርቱን ሲገዙ ከተማ አስተዳደሩ ዝም በማለቱ ትክክል አይደለም ይላል። የገበያ ትስስርም ስላልተፈጠረልን የሰራነውን ጥርብ ድንጋይ ወደ ገንዘብ የሚቀይርልን አካል አልተገኘም በማለት ቅሬታውን ለቪኦኤ ገልጿል። የከተማው ስራ እድል ፈጠራ እና ከተማ ምግብ ዋስትና ጽህፈት ቤት ኃላፊ አቶ ታሪኩ ብርሃኑ የወጣቶቹ ቅሬታ ትክክል መሆኑን በመግለጽ ምርታቸውን እንዳይቀበሉ እንቅፋት የሆነባቸውን ያብራራሉ። አምና የነበረው ችግር ከኮንትራክተሮች ጋር የነበረ ውል ችግር ነበረበት። በተለይ ደግሞ ኮንትራት አፈጻጸሙ ሲዘጋጅ ከኮንትራክተሩ የሚሰራበትን የስራ ማቴሪያል ለራሱ ገዝታ ያቀርበዋል ነበረ፣ የሚለው በፊት የነበረው የኮንትራት ውል ማለት ነው። ከዚያ አንጻር በከተማ ያለውን ኮብል ለማንሳት ፈቃደኞች አልነበሩም። ከሌላ ቦታ ሲመጣ ነበረ። ይህ ደግሞ ችግር እንደነበረ ለብዙ ጊዜ ችግርም ሲነሳ ነበረ። እነሱም ይህንን ችግር ለከተማ አስተዳደርም በየጊዜው ሲያቀርቡ ነበረ። በዚህ ዓመት በከተማው ለሚሰራው የጥርብ መንገድ ግንባታ ከስድስት ሚሊዮን በላይ ጥርብ ድንጋይ እንደሚያስፈልግ ተናግረው ከዚህ መጋቢት ወር ጀምሮ ከወጣቶቹ ለመረከብ ቅድመ ዝግጅት እያደረጉ መሆናቸውን ገልጸዋል። ወጣቶቹ የማምረቻው ቦታ ምቹ አለመሆንንና በወጣቶች ላይ እየደረሰ ያለውን ሕይወት መጥፋትና አካል መጉደል ለማስቀረትም ሊያደርጉት ስላቀዱት ማብራሪያ ሰጥተዋል። ድንጋይ ሲቆፈርበት የነበረ ቦታ ገደላማ ነገር ሆኗል። ከዚያም አንጻር በተለያየ ጊዜ እንትን ሆኖባቸዋል። ያ አፈሩ እየተደረመሰባቸው ላለፉት ሶስትና አራት አመታት የተወሰኑ ሰዎች ህይወታቸው አልፋል። ከትናንት በስቲያም እንደዚሁ የአንድ ሰው ህይወት አልፋል። በጣም የሚያሳዝን ነገር እኔም በግሌ በጣም ያዘንኩት ነገር ነው። ማምረቻና መሸጫ ቦታ ማዘጋጀት የሚገባው በደንቡ መሰረት የማዘጋጃ ቤት ነበረ። ይህንን ደግሞ ለማድረግ መሆን የነበረበት ነገር ምንድን ነው? ባለሰንሰለታማው ዶዘር ማዘጋጀት መዘጋጀት ነበረበት። ትልቁ እስካባተር አፈሩን ለመዛቅም እሱ መዘጋጀት ነበረበት። እንግዲህ ያው አንዳንድ ቦታ ላይ እንደ ምክንያት የሚነሳው ነገር ምንድን ነው? በከተማ ውስጥ ያለው የጸጥታ ችግርም የነበረው የጸጥታ ችግር ይህንን በጊዜው ማሽን ገብቶ እንዳይስተካከል ተጽዕኖ አድርጓል የሚል የማዘጋጃ ቤት ኢንጂነሮም ሲያነሳልኝ የነበረው ይሁን እንጂ ምንም ሆነ ምን እነዚህ ወጣቶች ህይወታቸው መጠበቅ አለበት። ለስራ ወጥተው መሞት የለባቸውም። እንደ መስሪያ ቤታችን አቋምም አቋም ይዘናል። ከእነሱ ጋርም እየተነጋገረን ነው። ያው በተቻለ መጠን ዘንድሮ ይሰራል የሚል አቋም አለን። እኛም ከእነሱ ጋርም ይህንን እንዲያስተካክሉና እንዲሰሩ እየተነጋገረን ያለ ነው። ወጣቶቹ እነሱ በከተማው እያመረቱ ጥርብ ድንጋይ ከሌላ ከተማ እንዲመጣ ይደረጋል ላሉትም መንገዱን የሚገነቡት ማህበራት ለዋጋ ቅናሽ ሲሉ ባለፉት ጥቂት ዓመታት ከሌላ ቦታ ሲገዙ የነበሩ መሆኑን ስላወቁ እንዳይደገም ማስጠንቀቂያ መስጠታቸውን ጠቅሰው ከከተማ ወጣቶች የማይረከቡ ማህበራት ላይ እርምጃ የሚወሰድ መሆኑንም አቶ ታሪኩ ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ዜና ኮርን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችንን ለፍ ተከታዩ ዘገባችን ደግሞ ወደ አማራ ክልል ነው የሚወስደን የመሳሪያ አጠቃቀም እና ጥንቃቄን በተመለከተ ለማህበረሰቡ ስልጠና እንደዚሁም የመሳሪያ አጠቃቀሙን ሕግና መመሪያ ያስፈልገዋል። ይህን ማድረግ ካልተቻለ አደጋ ይደርስ ይችላል፣ አደጋ ሊያጋጥም ይችላል የሚል ይዘት ያለው ሪፖርት ያጠናቀረችልን አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች። ወጣት ትዕዛዙ አስናቀው ወይም በቅጽል ስሙ ፓሪስ በባህር ዳር ከተማ ታዋቂ የማሲንቆ ተጫዋች ነው። ወጣት ትዕዛዙ ወይም ፓሪስ ለደህንነቱ መጠበቂያ ብሎ የገዛው የጦር መሳሪያ በጥንቃቄ ጉድለት በራሱ ላይ ጉዳት እንዳደረሰ ይናገራል። ፍቃዱን አስፈቅጄ ለመሞከር ነው መሳሪያውና ለሊት ዘጠኝ ሰዓት አካባቢ ነው ይሆናል ከምሽቱ ልጅ የማይቶት ስለማወቅ የሰባት ዓመት ልጅ ነበረ። እሱን አጋጣሚ አቀባብዬ ወደ በር ለወጣ ስል ነው ዳጭሮ ሲይዘኝ፣ እሱን አዳምኮ ብዬ አደገው የተፈጠረው ማለት ነው። ሆዴ ላይ መታኝ ግን መሳሪያው ወጥቶ ያው ትንሽ አንጀቴ አካባቢ ተነክቶ ነበር። እሱን ሰርተውልኝ እንደ እግዚአብሔር ፍቃድ ተረፍ ያለው ማለት ነው። ፓሪስ እንደሚናገረው የመሳሪያ ፍቃድ ሲሰጥ ስላጠቃቀሙም ሆነ ማድረግ ስላለብን ጥንቃቄ በጥቅሉ መብትና ግዴታን ያሳወቀኝ የመንግስት አካል የለም ይላል። ምንም የተነገረኝ ነገር የለም። በጓደኞች ምክንያት ያወቅኩት እንጂ አሁን እንዴት እንደሚጠበቅ፣ እንዴት እንደሚተኮስ፣ እንዴት እንደሚደረግ አላውቅም የነበረና መሳሪያው የኔው መሳሪያ ለምሳሌ ያልኩሽ ዘጠኝ ጎርሳን ንበል ዘጠኝ ጎርሶ አንድ ስተኩሽ አውቶማቲክ ነው የሚወስደው ስለዚህ ያን መሳሪያ አጠቃቀሙን ካላወቅሽው አንድ ተኩሽ አለ ምንም አይዝም ብለሽ ስታስቢ ስታስገቢ ይተኮሳል። ስለዚህ አጠባበቁና አጠቃቀሙን ካላወቅሽው ብዙ ሰው ያልቃል፣ አንችንም ጨምሮ ነው የሚጎዳሽ ና ያንን ነው እኔ አሁን። ማንም ግንዛቤ የሰጠኝ የለም፣ ከጓደኞችና ከገዛው ሰውዬ ነው ትንሽ ግንዛቤ የሰጠኝ። በህዝብ በተሰበሰበ ተኩስ መስጠት ደስታ፣ በሀዘን አደጋ ቢፈጥር ተጠያቂ እንደሚሆን የሚያውቅ ያለ ሰው አይመስለኝም ብዙ። ስለዚህ ችግህም ክፍተት አለ በመንግስት አኳያ ማለት ነው። አሁን ፍቃድ ሲሰጡ ፍቃድ ሲሰጡ አብሮ እንደማኗል ሕግና ደንብና ግዴታና መብት ቢሰጡ ያ ሰው ተጠንቆ ሊይዝ ይችላል። ግን ያንን ነገር ያችን ትንሽ ወረቀት ይሰጣል ያ ሰው ግዴታና መብቱ ምን እንደሆነ ግን አያቅም። ያ ሰው ስለዚህ አንድ ሰው መሳሪያ መግዛቱን ብቻ ሲያስብ ግዴታና መብቱን ካላወቀ እንዴት ነው ያን ነገር መጠቀም የሚችለው ማለት ነው። ስለዚህ አሁን እኛ እየተቸገርን ያለውን አሁን ዘፋኝ ነው የሚሻለው። አሁን እንኳን ፈቃድ ከተሰጠበት ጊዜ ጀምሮ የነበረውን ጦርነትና ግርግር እናውቀዋለን። ስራዎች ሁሉ በዛ ምክንያት ይቋረጡ ነበር። ሌላው የባህር ዳር ከተማ ነዋሪና የህግ ባለሙያ የሆነው አቶ ጌታቸው ወንድም በመሳሪያ አጠቃቀም ዙሪያ አሁን ያለው ሁኔታ አስፈሪ ነው፣ እንደ ሰርግና ለቅሶ ባሉ ማህበራዊ መስተጋብሮች ሂዶ መታደም ሊቀር ነው ይላሉ። ራሱን የመታ ሰው ተሰማ ያለሽ፣ ሚስቱን የገደለ ሰው ተሰማ ያለሽ። ለቅሶ ላይ፣ ሰርግ ላይ ያላቸው መልክ ቀይረዋል። አሁን በርችት። በዘፈን የነበሩ ነገሮች አሁን ወደ መሳሪያ ተኩስ ሂደዋል። ሎቅሾዎች በሙሉ ማንም የሚሞት ማንም በቃ አሁን እንደ ጀብድ እንትን ተኩስ ነው በሙሉ የሚሰማው እና ደስ አይልም። ሁኔታው ልክ እንደ ፓሪስ ሁሉ አቶ ጌታቸው መንግስት፣ የመሳሪያ ፍቃድ ሲሰጥ ግንዛቤ ማስጨበጥ ስራ መስራት ነበረበት። ይህ ባለመሆኑ ዛሬ ወንጀለኛው ሁሉ ባለመብት እንደሆነ እየተሰማው ነው ይላሉ። ማታ ማታም ቢሆን የከተማችን ሰላምና ጸጥታ አስፈሪ ደረጃ ላይ ደርሷል። የተኩስ ድምጽ ሳንሰማ አይነጋም። ይላሉ ሞባይል ነጥቆ እየሮጠ ፖሊስ አይቶት ሲከተለው እኮ መሳሪያ ውጦ ተመለሱ ብሎ የተኮሰ ሁሉ አለ እየሰማ ነው ቀበሌ 11 ሽራው ሲተኩስ ሚስቱ የተመታችበት የሞተችበት እንትን ሰምተናል ጎንደር ላይ በእኛ አካባቢ ባህል ለቀስተኛውና ሊያስተዛዝን የመጣው ሲገናኝ የሚተኮሳል ተኩሳለ አንዳንዱ እየተኮሰ እጁ ዘቂልና ከፊቱ የነበረውን አንገቱን ከኋላ በኩል ይመታዋል ወዲያውን ይሞታል ከዛ በኋላ ተመቶ የወደቀው ልጅ ወንድም እዛው ጋር ነበረ። ሌላ መሳሪያ ይዟል። ስለዚህ ይሄ ደንግጦ መጀመሪያ የመታው ሰው ደንግጦ ሲሮጥ የዚህ የወደቀው ሰው ወንድም ደግሞ ወዲያውን ያንን ተኩሶ ይመታዋል። አንድ ሰው ለመቅበር ለማስተዛዘን ተሄዱ እዛ ጋር ሶስት ሬሳ ሆኗል። ሶስት ሰው የሁለት ሰው ሞት ወዲያውን ትን ወዲያውን ተለያዩና በቃ ጉድብ ይዘው ቶክስ ተጀመረ። ሰው ተበተነ። ያንን ሬሳ በአግባቡ እንኳን የሚቀብር የሚያነሳ ሰው እንኳን ለሕክምና የሚያደርስ እንኳን የለም። ይሄ ነው ማህበራዊ ቀውስ ማለት ለእኔ። ስለዚህ የዚህ የመሳሪያ ፈቃድ በጣም አደገኛ ነው። ለደስታም ለለቅሶም ተብሎ የሚጀመር ነገር እስከ ወዲያኛው ቤተሰብን የሚበትን ማህበረሰብን የሚያጋጭ ነገር ነው የሚፈጠረው። መንግስት ከፈቀደ ላይቀር አጠቃቀሙንም በደንብ በአግባቡ ለህብረተሰቡ ግንዛቤውን ፈጥሮ እንደገና ደግሞ ለመፈፀማቸውም ትክክለኛ ክትትል መደረግ አለ። የክልሉ ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ ገደቢ ኃይሉ እንደሚሉት ህዝብ በሚሰበሰብበት ቦታ ላይ የጦር መሳሪያ ይዞ መገኘት በህግ ያስቀጣል። ተኩሶ የገደለም ሆነ ያቆሰለ ግለሰብ መሳሪያ እንዲያወርድ እያደረግን ነው። በህጉ መሰረት ደግሞ በወንጀል ህጉ ተጠያቂ ነው። ግን የግንዛቤ ማስጨበጥ ስራ ውጤት አላመጣም ይላሉ። የመሳሪያ አያያዝና አጠቃቀም መመሪያ ያለው ደንብ አለው። አላግባብ የሚተኩሱ ሰዎች በህገ ደንቡ መሰረት ያወርዳሉ። ተኩስ የሚከለክልባቸው ተኩስ የሚያስፈልግበት የሚለውም አለ። ስለዚህ ከዚህ አንጻር ሲታይ የሰጠነው የግንዛቤ ስራ ውጤታማ ነው ብሎ መውሰድ አይቻልም። ምክንያቱም በተከለከሉ ቦታዎች ላይ ሲተኩሱ ይታያሉ። ይህንን የግንዛቤ ፍጠራ ከመስራት ባሻገር ህጉንም ተግባራዊ ማድረግ ስራዎች እየተሰሩ ያሉት ተባርቆ ሚሆን ከጥንቃቄ ጉድለት የመለጨ ሚሆን በሰው ላይ የአካል ጉዳት የሚሆን የሞት ካደረሰ በወንጀል ሕጉ መሰረት ተጠያቂ የሚሆንበት ሁኔታ አለው። አቶ ገደቢ አያይዘው የጦር መሳሪያ ማን መያዝ አለበት ለሚለው የህብረተሰቡ ጥያቄ በጠቅላይ አቃቢ ሕግ የወጣ ረቂቅ ስላለ በረቂቁ ላይ ህብረተሰቡ ጋር ተወያይቶ ውሳኔ ላይ እስኪደረስ ድረስ ወላጆች ለወጣት ልጆቻቸው መሳሪያ ከመስጠት እንዲቆጠቡም ጠቁመዋል። በተለይ ወጣቶቹ መሳሪያ ይዘው ከቦታ ቦታም እንዳይንቀሳቀሱ ወላጆቻቸውን እንዳይሰጧቸው የማድረግ ስራ በውይይት እየተካሄደ ነው ያለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ምስጋናውን ላደረሰችን ዘገባ እናመሰግናለን። እንግዲህ አድማጮች የዛሬው የጋቢና ጉዟችን በዚሁ ተጠናቋል በቅርቡ በጣም በቅርቡ በአዲስ ፕሮግራም ወደ እናንተ እንደርሳለን አድማጮቻችንን ያሳተፉ የእናንተን አስተያየቶች ያካተቱ ጥያቄዎቻችሁ ላይ ተመርክዘን የምናጠናቅራቸው ፕሮግራሞችም ይኖሩናል በፌስቡክም የቀጥታ ስርጭት ወደ እናንተው እንደርሳለን እንደዚሁም የሰዓት ለውጥና የ የምንጠቀምባቸውን የፍሪኮንሲ ለውጦችም ይኖሩናል እሱንም እናስተዋውቃችኋለን እስከዚያው ግን በፌስቡክ ሀሽታግ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም የምትሰጧቸው አስተያየቶች ይደርሱናል። ሆርን አት ቪኦኤ ኒውስ ዳት ካም የኢሜይል አድራሻችን ነው። በዛም ላይ አስተያየት ብትልኩልን እናስተናግዳለን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ደግሞ በቴክኒክ ያቀናበረው ሞክቤል ያቤሮ ነበረ። ደህና ደሩ፣ ጉዟችሁ የሰመረ ይሆን እያለን እንሰናበታለን። መልካም ምሽት።